where's that ሄለን ታዬ በቪክቶሪያ የሴቶች ህብረት የቦርድ አመራር አባል። እንደሚታወቀው አመታዊው የእናቶች ቀን በሜይ ስምንት ወይም ደግሞ የሜይ ወር በመጣ የመጀመሪያው እሁድ ይከበራል። በአለም አቀፍ ደረጃ የእናቶችን ቀን በሚያከብሩ ሀገራት በሙሉ የመጀመሪያው ሳምንት ላይ የሚከበር ነው። በቪክቶሪያ የሴቶች ህብረት በየአመቱ የእናቶችን ቀን ያከብራል። የዘንድሮ ለየት ባለ ሁኔታ ነው የሚከበረው የሚል ነገር አለና ምንድን ነው የተለየ የሚያደርገው ከሌሎቹ ጊዜ ቀደም ብላችሁ እንድትዘጋጁበት ያደረጋችሁስ ምክንያት ምንድን ነው? ይህን ዝግጅት ይበልጥ የሚያደምቀው ወይ የተለየ የሚያደርገው የኢትዮጵያን ሴቶች ህብረት በቪክቶሪያን ለመጀመሪያ ጊዜ ለወጣቶች ሽልማቶች አዘጋጅተዋል። ይህም ሽልማቶች ወጣቶችን የሚያበረታታ እንዲሁም ጥሩ ነገር እንዲሰሩ የሚያደርግ ከዛም አልፎ ደግሞ እንደዚህ አይነት ድርጅቶችን እንዲቀላቀሉ እና ህብረተሰብን ለመርዳት የሚጠቅም ነው። እና ሽልማቶቹ ሁለት ዘርፎች አሏቸው። አንደኛው በትምህርት አብላጫ ውጤት ላመጡ ከአስራ አምስት እስከ ሀያ አራት ዓመት ላሉ ወጣቶች ሲሆን በዚህ ዘርፍ በትምህርታቸው በየትኛውም መደብ ብልጫ አስመዘገቡ እንዲሁም ህብረተሰብን በመርዳት የሚተባበሩ ይመለከታል። ሁለተኛው ደግሞ አቆጥቋጭ መሪዎች ወይም ደግሞ በእንግሊዘኛው ኢመርጂን ሊደርስ ሽልማት ነው። ይህ ዘርፍ ህብረተሰብን በመርዳት እንዲሁም በትምህርት፣ በስራ በስነ ጥበብ፣ በስፖርት፣ በጥንቃቄ እና በቁርጠኝነት ለተሳተፉ ወጣቶች በተጨማሪም ሰው በመደገፍ እና በመርዳት አስተዋጽኦ ላደረጉ ከአስራ አምስት እስከ ሀያ አራት ዓመት ላሉ ወጣቶች ነው። በእነዚህ የተሳተፉ ወጣቶች ለማጨት የሚፈልግ ማንኛውም ሰው በኢዋቭ ኢሜላችን ዛትስ ኤwኤቪ ቱ ዜሮ ዋን ሰቨን አት ጂሜይል ዶት ኮም ከሰላሳ ኤፕሪል በፊት ከመቶ ሃምሳ ቃላት ባላለፈ ጽሑፍ ጽፎ ቢያስገቡልን ልንሸልማቸው ተዘጋጅተናል። ሽልማቱም የሚካሄደው በዚሁ የእናቶች ቀን በዓል በዙም በምናደርገው በሜኤት ላይ ነው። ይህንን ነው እንግዲህ ያዘጋጀ ነው ማርታ። እንግዲህ እንደሚታወቀው የኮቪድ 19 ወረርሽኝ በዓለም አቀፍ ሁኔታ ከታየ ጊዜ ጀምሮ በማህበር የሚደረጉ ነገሮች ተቀይረው በአብዛኛው በዙም የሚሆኑበት ሁኔታ እየተደረገ እንደቆየ ነው። አሁን ደግሞ አንዳንድ ሁኔታዎች ከፈት ከፈት ያሉበት ሁኔታ ነው ያለው። በተለይ ደግሞ በቪክቶሪያ በአብዛኛው ነጻ በሆኑበት ሰዓት በዙም ማድረጉ ለምን አስፈለገ የሚ ነገር አለ። ሰዎች መገናኘትን፣ አብሮ ማክበርን ይፈልጋሉ ና ለምን በዙም ለማድረግ ፈለጋችሁ? እርግጥ ነው ሁሉ ነገር ተከፋፍቷል። ግን ስቲል በኮቪድ ምክንያት ኢንዶር ቦታዎችን ለማክበር ሬስትሪክሽኖች አሉ። ቦታ ለመያዝ እና ሁሉንም ሜምበሮቻችንን አጠቃሎ ሚዝ ቦታ ለመያዝ በጣም ከፍ ያለ ቦታ ቬኑ ያስፈልገናል። ዙም ግን ከሆነ የትኛውንም ሰው ልናስተናግድ እንችላለን እና ልንደሰትም በዛ ቀን እንችላለን። እርግጥ በዙም የሆነ እና በአካል የሆነ አንድ አይሆንም፣ ግን አንፎርችኔትሊ ጊዜ ሆነው እና ሪስትሪክሽንም ስቲል ስላለ አሁንም በዚህ አመት አንፎርችኔትሊ በዙም ነው የምናደርገው። ምን ምን ዝግጅቶችን አዘጋጅታችኋል ለእናቶች ቀን? በተለይ ደግሞ ቀደም ሲል የጠቀሱት ነገር አለ፣ የወጣቶች ሽልማት ፕሮግራም አለ። ከዛ ውጪ ታዳሚዎቻችሁን ተሳታፊ የሚያደርጉ ሌሎች ምን ምን ዝግጅቶች አድርጋችኋል? ጥሩ ዝግጅቶች አዘጋጅተናል። አርቲስቶች ላይ ናቲማን እና ቱባክ ተጋባዞችን ለማስደሰት ይገኛሉ። ሌላው ደግሞ አዝናኝ ጥያቄዎች ለልጆች የሚሆን አዘጋጅተናል። የመሳሰሉት ናቸው ያሉት። በቪክቶሪያ የሴቶች ህብረት ከተመሰረተ ወደ አምስት አመት ሆኖታል። በየአመቱ የእናቶችን ቀን ሲያከብር ቆይቷል። ይህን ብቻ ሳይሆን አለም አቀፍ ሴቶች ቀንም ሌሎች ፕሮግራሞችንም ሲያደርግ የቆየ ነው። እርስዎም በቅርቡ ነው ይህንን ህብረት የተቀላቀሉትና ሴቶች በህብረት ተደራጅተው ህብረተሰቡን ማገልገል ወይም ደግሞ ድምጻቸውን ማሰማት የሚፈልጉትን ነገሮች በጋራ ማድረግ በእርሶ እይታ ለምን ያስፈልጋል ብለው ያምናሉ? አዎ ልክ ነው። በአሁኑ ሰዓት ድርጅቱን የተቀላቀልኩት በጣም በቅርብ ጊዜ ነው። የማገለግለውም ቮለንቲል ማኔጅመንት ማለትም፣ ሌሎች ድርጅቱን ለመርዳት የሚመጡ ሰዎችን ሊድ ማድረግ ና ማኔጅ ማድረግ፣ ሌላው ደግሞ በፋይናንስ ባክግራውንድ ስላለኝ በፋይናንስ እና በጀቲንግ ልረዳ ነው ድርጅቱን የተቀላቀልኩት። የኢትዮጵያን ሴቶች ህብረት በቪክቶሪያ እንድቀላቀል ያነሳሳኝ ዋናው ምክንያት የሴቶች መብትና እኩልነት መደገፍ እንዲሁም ሴቶችን በስራ እንዲሁም በእለት ተእለት ህይወት እንዲያገለግሉ መርዳት ወይም አድቮኬት ማድረግ የመላው ቤተሰብም ብሎም ማህበረሰብን እድገት መደገፍ ነው ብዬ ስለማምን ነው የኢትዮጵያ ሴቶች ህብረት ዋና አላማ እንዲሁም ግብ ነው። ለዚህም ነው የተቀላቀልኩት እና ሌሎች ሰዎችም ሴቶችም እንዲቀላቀሉ ህብረተሰባችንን አንድ ላይ እንረዳለን ብያምናለው። ምክንያቱም ሴት በየትኛውም ቤተሰብ ውስጥ ትገኛለች፣ ሃይማኖትም ፖለቲካም ላይ ሴት አለች እና የሴት እድገት የሁሉም እድገት ነው። ወይዘሮ ሄለን ታዬ በቪክቶሪያ የሴቶች ህብረት የቦርድ አመራር አባል፣ በድጋሚ እናመሰግናለን። አመሰግናለሁ ማርታ። እንግዲህ እንዳልኩት የሁለቱን ዘርፎች ያሉን ሽልማቶች ልጆች ካላችሁ፣ ጓደኛ ካላችሁ፣ የምታውቁት ወጣት ካለ በመምረጥ ጽሁፋችሁን እንድትልኩ አሁንም አሳስባለሁ። ጽሁፋችሁንም ከሰላሳ ኤፕሪል በፊት በኢዋፍ ኢሜላችን ዛትስ ኤኤቪ ቱ ዜሮ ዋን ሰቨን አት ጂሜይል ዶት ኮም ከሰላሳ ኤፕሪል በፊት ከመቶ ሃምሳ ቃላት ባላለፈ ጽሁፍ ጽፎ ቢያስገቡልን ልንሸልማቸው Hi, my name is Hannah Tadesse. I am from Ethiopian Women's Alliance in Victoria. I am the board secretary there, um, and I'm here to uh, announce some exciting opportunities we have: youth awards, as well as the ethiopian women's alliance, mother's day, families day on the 8th of may. the ethiopian women's alliance in victoria, busiamit youth awards. Uh, her he award is to recognize the achievement and contribution of young people in our community. The uh, um, young people as well as young people but community leadership young master youth betasebin meredut um young acknowledge maragan fellegalen celebrate maragan fellegalen ah uh, category alle mejemereyo academic achievement award ibalall ihe tamariot hasta area taifihun High school, university, or vocational education or apprenticeship. And this and Young people recognize Emerging Leader Award. Her award is recognizing the achievements of young people in their community. So, the education the the creative arts it could be in singing and music acting in sports so leadership and service recognize yaragal as well as volunteering the hair award is really recognizing and encouraging young people to get into volunteering to gain life skills leadership skills working with different personalities and community members. so, i can recognize maragun as well as what uh, i thought you better sabachon miradut, but for whatever reason, community was family atchon miradut, and acknowledge maragun for the galen. so, if you know somebody that meets these criteria, Min mean, maragun, let le Email me after let you why you think this young person deserves to be nominated. Mato word, <laughs> um, submission maregna ba marin yam mo benglisanyam mohini chillal. Email maret chillal let you at ewav ewav e at gmail.com. Na ya, hulet saman chuchano ek and na yusa galihe nomination round. Seleza baka taluso young people, please nominate them the more award award is on the 8th of may 2021 at our mothers day event event online no online we want to be really safe and venue online Facebook You can look it up at Ethiopian Women's Alliance in Victoria Facebook group If you have any information about the youth awards. Or, event, you can contact us at. EWAV 2017 at gmail.com EWAV EWAV gmail.com a second I'm la radio